የሩሲያው ፕሬዚደንት ቭላዲሚር ፑቲን ዛሬ ረቡዕ ፒዮንግያንግ ሲገቡ በሰሜን ኮሪያው መሪ ኪም ጆንግ ኡን ሞቅ ደመቅ ያለ አቀባበል ተደርጎላቸዋል። የሁለትዮሽ ድርድርና ውይይታቸውን ከመጀመራቸው በፊትም በደማቅ የአቀባበል ሥነ ሥርዓት ላይ ተሳትፈዋል። ፑቲን ሰሜን ኮሪያ ለሀገራቸው የምትሰጠውን ድጋፍ አድንቀዋል። በዩክሬን ላይ ያለንን ጨምሮ ለሩሲያ ፖሊሲዎች የምታሳዩት የማይለዋወጥና ቀጣይ ለሆነ ድጋፋችሁ ከፍተኛ አድናቆት አለን። ይህም ማለት ከአሜሪካን ኢምፔሪያሊስት የበላይነት ፖሊሲ እንዲሁም ተባባሪዎቿ በሩሲያ ፌዴሬሽን ላይ ከሚያሳዩት አቋም ጋራ የምናደርገውን ትግል የሚጨምር ነው። ኪም ለፑቲን በሰጡት ምላሽ ለሩሲያ ሙሉ ድጋፍ እንደሚያደርጉና በአንድነት እንደሚቆሙም አስታውቀዋል። የኮሪያ ሕዝባዊ ዲሞክራሲያዊ ሪፐብሊክ የሩሲያ ፌዴሬሽን በዓለም ስትራቴጂካዊ መመጣጠን እና መረጋጋት እንዲኖር የምትጫወተውን ሚና እናደንቃለን። የሩሲያ መንግስት ሉዓላዊነቱንና ጥቅሙን ለማስጠበቅ እንዲሁም ድንበሩን ለማረጋጋት በዩክሬን ለሚያካሂደው ልዩ ወታደራዊ ዘመቻ ያለንን ሙሉ ድጋፍ እንገልጻለን። በ24 ዓመታት ውስጥ ለመጀመሪያ ጊዜ በሰሜን ኮሪያ የተገኙት ፑቲን ኪም በሞስኮው ጉብኝት እንዲያደርጉ መጋበዛቸውን የሩሲያ መንግሥታዊ ብዙሃን መገናኛ ዘግበዋል። ሩሲያ እና ሰሜን ኮሪያ የረጅም ጊዜ ወዳጆች ቢሆኑም ከሁለት ዓመታት በፊት ሩሲያ ዩክሬንን መውረሯን ተከትሎ ወዳጅነታቸው ይበልጥ እየተጠናከረ መጥተዋል። ባሊስቲክ ሚሳይሎችን ጨምሮ በሺህ የሚቆጠሩ ተተኳሾችን ሰሜን ኮሪያ ለሩሲያ እንደላከች የአሜሪካ ባለሥልጣናት ይገልጻሉ። ፒዮንግያንግና ሞስኮ ግን ይህን ያስተባብላሉ። የቪኦኤው ማይክል ብራውን ላከው ዘገባ። እንግዶ ለነኝ ዋሽንግተን ዲሲ